ከማህበረሰብ ለማህበረሰብ ከማጨው እስከ ሲድኒ መጽሐፍ ደራሲ ስጦታው በፈቃዱ ጋር በቀዳሚ ክፍል ዝግጅታችን ከውልደትና እድገት ቀያቸው ማይጨው ተነስተው ባለመጣ አቋርጠው አዲስ አበባ እንደምን እንደዘለቁና ወደ አገር አውስትራሊያም በኬንያ በኩል አቋርጠው እስኪዘልቁ ድረስ የነበረ ህይወታቸውን አጣቅሰው አውግተውናል። ወደ ቀጣዩ የአውስትራሊያ ህይወታቸው ትረካ ያመሩት እንዲህ ነው። እንግዲህ አውስትራሊያ ስገባ ራሱ አንድ ደግሞ ታሪክ አለው ራሱን የቻለ ወደ አውስትራሊያ የገባሁት ከኬንያ ተነስቼ ነው። እና እዛ ኬንያ የአውስትራሊያ ካውንስል እዛ ስለነበረ ቪዛ ለማግኘት ሄድኩኝ። እዛ እነሱ ኦፊስ ሲሄድ በመስኮት አትምጣ ፊታችን ማቴን የሚል አይነት ሁኔታ ነው የገለጡልኝ። እና ያለ ቪዛ እንግዲህ ወደ አውስትራሊያ እመጣለሁ ማለት ነው። እኔ እንዴት ኢንዲያ ኤርላይንስ ያለ ቪዛ ወደ አውስትራሊያ እንዳመጣኝ በእውነት ነው የምለው። ምንም እንትን የለኝም። ግን አውስትራሊያ ልክ እንደገባ ኤርፖርት ላይ ቋንቋውን እኔ አልችልም። ይዤ የመጣሁትን ደግሞ ዶኪመንት በእጅ አልያዝኩትም፣ ሻንጣ ውስጥ ነው። ስለዚህ ልክ ኤርፖርት ላይ ሁሉም ሰው ሲሄድ እኔ ብቻ ቀረሁ እና አንዱ እዛ ኤርፖርት የሚሰራው ሰውየው ለብቻዬ ስቀር እንደተደናገጥኩና ማንም ሰው እንደሌለኝ ስላወቀ ወደ እኔ መጣ። ሊያናግረኝ ሞከረ። ቋንቋ ስለማላውቅ ይሄድና ሌሎችን ያመጣል። ሌሎቹ ሲመጡ የሻንጣይን ቁልፍ ወሰዱ። ከዛ ከፍተው የባይብል ኮሌጅ የተቀበለኝን ዶክመንት ያዩና እዛ ይደውሉና ይጠሯቸዋል። ከዛ ቪዛ አግኝቼ ወደ ባይብል ኮሌጅ አመራሁ። ማለትም በእንደዚህ አይነት ነው እንግዲህ አውስትራሊያ የገባሁት። ከዛ በኋላ በእርግጥ የጥናቶንም እንደጨረሱ ወደ ማስተማር ህይወት ገቡ። ከዛ በኋላስ ያለው የመንፈሳዊ ህይወቶስ እስካሁን ድረስ ያለው ምን ይመስላል? ሃይማኖትን ከመቀበል አልፎ ወደ አስተምህሮት ገብተል። በዛ ውስጥስ የመንፈሳዊ ህይወት ጉዞ ምን ይመስል ነበር? የመጣሁት ያው ባይብል ኮሌጅ ውስጥ ነው። እዛ ባይብል ኮሌጅ ካጠናሁ በኋላ ወደ ሀገርህ መመለስ አለብህ አሉኝ። ያን ጊዜ ደግሞ የሀገራችን የኮሚኒስት ሬድ ቴረር የተጀመረበት ጊዜ ስለነበረ ለመመለስ አንደኛ ራሴም ፈቃደኛ አይደለሁም፣ ሁለተኛ ሀገሪቱ በመከራ ላይ ናት ያለችው። ስለዚህ ሌላ ትምህርት እንድማር አፕሊኬሽን አስገባሁ ማለት ነው። በዚህ አይነት ሁኔታ እያለሁኝ ፈቀዱልኝ። የሂሳብ ትምህርት እንድማር ተፈቅዶልኝ እሱን እየተማርኩ ያንን ከጨረስኩ በኋላ አሁን እንግዲህ የመንፈሳዊውን ሕይወቴን ራሴን መመርመር ጀመርኩ። ምክንያቱ ትምህርቱ ራሱ ከብዶኝ በትምህርቱ ስታገል የመንፈሳዊ እንትኔ የተውኩት ይመስለኛል። ምክንያቱም ፎከስ የማደርገው በሴኩላር ኤጁኬሽን ላይ ስለሆነ ማለት ነው። ከዛ ያንን ትምህርት ከጨረስኩ በኋላ ነው እንግዲህ ወደ መንፈሳዊነት ደግሞ እግዚአብሔር ረድቶኝ መለስ ያልኩት። አሁን በመንፈሳዊ ህይወቴ እግዚአብሔር እያበረታኝ ጸጋውን እየሰጠኝ ሲሄድ ከባለቤቴ ጋር ሆነን ይሄ የመንፈሳዊውን ነገር ማጠናከር ጀመር። ስብሰባ ጀመር። እርስ በርሳችን አሁን መገናኘት ጀመር። ብዙዎች ኒው ሳውዝ ዌልስ ዩኒቨርሲቲ ወንድሞችና እህቶች ይመጣሉ። እዛ እኛ አንድ ቤት ነበረችን። እዛ አንዳንዶቹ ለሶሻል ጋዘሪንግ ይመጣሉ። እኛም ቤታችንን ከፍተን ደስ ብሎን እንቀበላቸው ነበር። ብዙ የመጽሐፍ ቅዱስ ጥናቶች ማካሄድ ጀመር። ብዙዎች ደግሞ ክርስቲያኖች ጆይን ያደርጉን ጀመር። የመንፈሳዊ ነገር አሁን እየተቀጣጠለ ሄደ ማለት ነው። ከዚህ ነው እንግዲህ የጀመረው ማለት ነው። የመንፈሳዊው ጅማሪያች ህይወቶ። ከዚያ ቀጥሎ አገር ኢትዮጵያ እንደተመለሱ በተለይ በአንድ ወቅት የህይወቶ አቅጣጫ አሁን ወዳሉበት የበጎ አድራጎት ስራ አንዲት ተጋባይ ሴት ድርሻን ስለመወጣት በሚል ርዕስ ያቀረበችው ምሳሌ ልቤን ነካ ብለዋል። ከዛም የማረቢያ ቤት በጎ አድራጎት ስራውን ጀምረዋል እያካሄዱም ይገኛሉ። አንዳንድ ቁሳቁሶችንም ሆነ ሌሎች አስፈላጊ ነገሮችን እገዛ በማበርከት በኩል የዚህ የማረሚያ ቤት አድራጎት ስራ እንዴት እየተከናወነ ይገኛል? በአሁኑ ወቅት ጅማሮስ ከየት ነበር? እንግዲህ የማረሚያ ቤት አገልግሎት የተጀመረው አሁን እንደ እንደጠቀስከው አንዲት ከወልድ ቪዥን መጥታ እኔ የማስተምርበት ትምህርት ቤት ስለ ድርሻ መወጣት በሚል አንድ ምሳሌ ትሰጣለች። ይኸውም ስለ ሳርፊሽ ነው። አንድ ሰው እነዚህ በሚሊዮን የሚቆጠሩ ሳርፊሾች በአውሎ ንፋስ ተገፍተው ወደ ውጭ ሲወጡ ብዙዎቹ በሞትና በጣር ላይ ስለነበሩ አንዱ ይመጣና እያንዳንዱን ሳርፊሽ ወደ ነበረበት ከሞት ለማዳን ሲመልስ አንዱ ደግሞ ይመጣና አንተ ምን ታደርጋለህ? ይሄንን ሁሉ በሚሊዮን የሚቆጠር ሳርፊሽ አንድ በአንድ መልሰህ አትችልም፣ ልታድናቸው አትችልም ሲለው አይ እኔ ሁሉንም ሳርፊሽ ባላድ ጥቂቶቹን፣ ሁሉንም ሳርፊሽ ከመሞት ግን ማትረፍ ይቻላል፣ እና ጥቂቶች የምችላቸውን ካተረፍኩ ይሄ የራሴን ድርሻ ተውጥቻለሁ የሚለውን ታሪክ ስሰማ፣ እኔ ደግሞ ይሄንን ታሪክ ልቤን ስለነካኝ እንግዲህ ላገሬ ያስተማረችኝን አገሬ እንደው በምንድን ነው መርዳት የምችለው እያልኩኝ ሳስብ ወደ ኢትዮጵያ መጥቼ ከዶክተር ንጉሴ ጋራ ስንጫወት እንደዚህ አይነት ራዕይ ያለኝ እንደው ለአገሬ ትንሽ እንደው በቃ ትንሽ ምችላትን ለማድረግ እፈልጋለሁ ስለው እሱ ደግሞ ከማረሚያ ቤት ኃላፊው ከአቶ ሰለሞን ጋር አስተዋወቀኝ። ካስተዋወቀኝ በኋላ ወደ ደቡብ የወስደኝና አላባ፣ ዱራሜ፣ ወላይታ ጋ የወስደኝና እዛ ማረሚያ ቤቶችን ያሳየኛል። ከዛ አንዱን ማረሚያ ቤት ስጎበኝ የማልረሳው ያ ማረሚያ ቤት ሽንት ቤቱ ሞልቶ ፈልቶ እንኳን ልትጸዳዳበት፣ እዛ አጠገብ ለመቅረብ ሽታው ይሄ ነው የማይባል ነበር። እና ያ ልቤን ነካኝ። እና ቶሎ ብዬ መርካቶ ሄጄ ያንን ሽንት ቤት አሰራሁኝ። ከዛ በኋላ ወደ አውስትራሊያ ተመልሼ ለባለቤቴ ነገርኳት። እንደዚህ አይነት ችግር ያለበት ቦታ ነው እና ምን ይመስልሻል ስላት፣ አይ በጣም ጥሩ ነው፣ አንድ ላይ ሆነን ያለችንን በየወሩ እየቆጠብ እያስቀመጥ ማረሚያ ቤትን እንረዳለን አለችኝ። በጣም ደስ አለኝ። ከዛ በኋላ አንዳንድ ሰዎችም ለምን ከናንተ ጋር አናገለግልም በሚል ሲናገሩም በጣም ደስ አለኝ። ከዛ በኋላ እንደዚህ ከሆነ አካውንታቢሊቲ ባለው መንገድ መስራት አለብን ብለን ከኤቭሪ ሆም ፎር ክራይስት የሚባል ክርስቲያን ኦርጋናይዜሽን እነሱ ላይሰንስ ስላላቸው በእነሱ ላይሰንስ እየሰራን አሁን እንገኛለን ማለት ነው። እንደዚህ ነው እንግዲህ ማረሚያ ቤትን የጀመር ነው። እንደሚያውቁት ኢትዮጵያ ውስጥ ችግሩ መጠነ ሰፊ ነው። ከህዝቡም ብዛት ኳያ አገልግሎት ማነስ እና ከምጣኔ ሀብት ድቀት አኳያ ህዝብ ራሱን በራሱ እየረዳ ይኖራል። በቤተ ክርስቲያናት በግለሰቦችም ሆነ እንደዚሁ በእድርም ይሁን በዕቁብ ሰዎች ይተጋገዛሉ። ከዚህ ባሻገር በተለይ ሀገር አውስትራሊያን ጨምሮ በሌላውም ምዕራቡ ዓለም ሆነ ሌሎች የክፍለ ዓለማት ውስጥ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በተለያየ ዘርፍ በሚችሉበት ወይም ፍላጎታቸው በሚወደው መስክ ተሰማርተው እንዲህ ያሉ የሰዎችን ህይወት ሊቀይሩ የሚችሉ የበጎ አድራጎት ስራዎችን ለመስራት ምን ማድረግ ይኖርባቸዋል ይላሉ? እንደሚታወቀው አገር ቤት ገብቶ ሁሉ ነገር አልግባ ባልጋ አደለም። ልርዳ ብሎም እንደገና መንገላታትም ይኖራል። ያንን ሁሉ ተቋቁሞ ለመሄድ ከእርሶ ተሞክሮ ለሌሎች የሚያጋሩት ምክረ ሀሳብ ምን ይሆናል? ከዛ ባሻገርስ እዚሁም በምንኖርበት ሀገር አውስትራሊያ ውስጥ እንደዚሁ መንፈሳዊም ሆነ የአካላዊ ድጋፍ የሚሹ ኢትዮጵያውያን ወገኖች አሉ። እዚህም ያሉትንስ ለመርዳት ማህበረሰቡ ምን ማድረግ አለበት ይላሉ። አገልግሎት ያው ቀላል አይደለም። በተለይ በኢትዮጵያ ሄዶ ማገልገል በጣም ከባድ ነው። ሆኖም ይሄ የሚያስፈራራ አይደለም። ሁልጊዜ አንድ ሰው ሌላውን ለማገልገል ሲጀምር ሳክሪፋይስ ማድረግ ይሄ ያለ ነው። ያለ ሳክሪፋይስ ስራ መስራት አይቻልም። ግን ሁልጊዜ ስራ አልጋ በአልጋ ላይ አይደለም። ስለዚህ ሰዎች አንድ ነገር ለመስራት ከፈለጉ ያንን ስራ ለመስራት አንደኛ ከውስጣቸው መነሳሳት አለበት ማለት ነው። ከውስጣቸው ከተነሳሱ መስራት ይችላሉ ማለት ነው። ስለዚህ እንግዲህ ምንድን ነው እኔ ለራሴም ለሌላው ምክር የምሰጠው አንደኛ ሰው ወደዚህ ምድር በተለይ ደግሞ እንደ አውስትራሊያ የተለያዩ አሜሪካ የተለያዩ ሀገሮች ያለን ሰዎች ብዙ መስራት እንችላለን። እኔ አሁን ይቺ የምሰራት ስራ በጣም ትንሽ ናት። ግን ሁሉም እያንዳንዱ ደግሞ ልስራ ብሎ ቢተባበርና ቢነቃቃ ብዙ ስራ መስራት ይቻላል። አገራችን ያው እንደሚታወቀው ብዙ ነው ችግሩ ብዙ ነው። ሌላው ቀርቶ በማረሚያ ቤት ብዙ ነው ችግሩ ሰራተኞች ብዙ ያስፈልጋሉ። በሚችሉት መንገድ መስራት ይችላሉ፣ ከተባበሩ፣ የውስጥ ፍላጎት ካለ እነዚህ ሰዎች አምስት ብር ሁለት ብር እንኳን እያጠራቀሙ። በሀገራችን ውስጥ ብዙ የሚረዱ ክፍሎች አሉ እና ዋናው ግን በእውነት እነዚህ የሚረዱት በትክክለኛ መርዳት ነው። ያ ገንዘብ በትክክለኛ ለተፈለገው አገልግሎት መዋሉን ማረጋገጥ ነው እና ያንን ደግሞ ለማድረግ ሳክሪፋይስ ይጠይቃል። ስለዚህ እንግዲህ ምንድን ነው ለሀገራችን ላለው ችግር መፍትሄው ምንድን ነው? ተባብሮ በየትኛው አንግል? ምክንያቱም ችግሩ ብዙ ስለሆነ ብዙ ሰዎች ያስፈልጋሉ፣ ብዙ ችግር ስላለ። ስለዚህ እያንዳንዱ ይህንን ችግር በተቻለው መጠን፣ ቅድም እንዳነሳሁት እዚህ የስታርፊሽ ምሳሌ፣ የምንችለውን በሚቻለው መጠን መርዳት በጣም አስፈላጊ ነው፣ እና ይሄ እርዳታ ደግሞ እንደኔ ማረሚያ ቤት መሄድ ብቻ አይደለም። ብዙ አይነት መንገድ አለ፣ በገንዘብ በተለያየ መንገድ ለሀገር መጥቀም በጣም አስፈላጊ ነው። ምክንያቱም እኛ እዚህ ተባርከን ዝም ብለን ለራሳችን ብንበላ ብንጠጣ በቂ አይደለም፣ ደግሞ ትርጉም ያለው ሕይወትም አይደለም። ግን ለሌላው ደግሞ ትንሽ በምንችላል ማለት እዚህም ያለ ነው። ብዙ ራሳችን ችግር አለ፣ ግን ከኛ ደግሞ የባሰ ስላለ በተለያየ መንገድ መርዳት ይቻላል ብዬ አስባለሁ። ይህንን ለማድረግ ሳክሪፋይስ በጣም ያስፈልጋል። ይህንን ካልኩኝ ወደ ራሳችን ደግሞ ወደዚህ ሀገር እንምጣ። እዚህ ሀገር ደግሞ እንግዲህ ብዙ አይነት ችግሮች አሉ። ሰዎች ከተለያየ ቦታ ሲመጡ የተለያየ ችግር ይዘው ይመጣሉ። አንደኛ ብቸኝነት፣ ሁለተኛ ሀገሩን ባለማወቅ ባህሉን ባለማወቅ የተለያየ ችግሮች አሉ እና ለነዚህ ችግሮች መፍትሄ ነው ብዬ የማስበው ቀደም ብለን የመጣን ሰዎች የተለያየ ፖቴንሻል ስላለን በአንድነት በብቸኝነት ያሉ በችግር ያሉትን የመርዳት ኃላፊነት አለን። በዚህም ደግሞ ተባብረን እዚህ በብቸኝነት ያሉትን ሰዎች በመርዳት አይዟችሁ፣ የኛ የራሳችንን ኤክስፒሪየንስ በማስተማር እኔ በዚህ ሀገር በመጣው ጊዜ ብዙ ኢትዮጵያውያኖች የሉም፣ ብቻዬን ነው ስታገል የነበረው። አሁን ግን እንደዛ አይደለም፣ ብዙ ወገኖች አሉ። ስለዚህ ብንረዳዳ በችግር ያሉትን ሁሉ መድረስ እንችላለን ብዬ አስባለሁ። እዚህ የአማርኛው መጽሐፍ ምረቃ ምን ይመስል ነበር ጣዩስ? በእንግሊዝኛ ቋንቋ የታተመው ምረቃ መቼ ይሆናል? በእንግሊዝኛ ቋንቋ ስለማሳተም የወደዱት ከምን አኳያ ነው? በአማርኛ የተጻፈው መጽሐፍ በሴፕቴምበር ትወንቲ ትሪ ላይ ተመርቋል። መጽሐፉ በሚመረቅበት ወቅት ያልጠበቁት ብዙ ሰዎች ናቸው የመጡት ከተለያየ ባግራውን። ስለዛም በጣም አመሰግናቸዋለሁ አክብረው በመጥተው የኔን ትንሽ መጽሐፍ ለማየት ለማንበብ ኢንትረስት ስለአደረጉት በጣም ነው ማከብራቸው። በዛ ፕሮግራም የሰዎች ምስክርነት ነበረ፣ ስለ ጸሐፊ ወይም የሚያውቁት እሱን ተናገሩ። ከዛ ቀጥሎ ደግሞ ጥቂት ሰዎች ቀደም አድርገው መጽሐፉን ስላነበቡ ስለ መጽሐፉ ጠቃሚነት ያላቸውን አመለካከት ለህዝቡ ገልጸዋል። አምስት ደቂቃ ቪዲዮ ስለ ኤሎሄ ማረሚያ ቤት አገልግሎትም ታይቷል እና ፕሮግራሙ አልቋል። እንግዲህ ይሄ አማርኛው መጽሐፉን በተመለከተ ነው። እንግሊዝኛው ለምን አስፈለገ ለሚለው ጥያቄ ደግሞ የአማርኛውን ወደ እንግሊዝኛ የተለወጠበት ምክንያት በእኔ በኩል ለሁሉም ሰው የሚጠቅም ትንሽ ምክሮች ስላሉበት በእንግሊዝኛ ቋንቋ የሚናገሩ ወገኖች ልጆቻችን እዚህ የተወለዱ ብዙዎች ስላሉ እነሱም በዚህ እንዲጠቀሙ ለማድረግና ከዚች ተጻፍኳት ትንሽ ምክር ይጠቀማሉ ብዬ ስለማስብና እንደዚሁም ብዙዎች አብሬያቸው የማስተምር ብዙዎች የሚያውቁኝም ይህንን ወሬ ሲሰሙ እንደው በጣም ነው የተደሰት ነው መጽሐፍን ለማንበብ እንናፍቃለን ስላሉ ለእነሱም ይጠቅማል በሚል ነው። ሁለቱንም መጽሐፎች አግኝተው ማንበብ ለሚሹ ኢትዮጵያ ለምን ሊያገኙ ይችላሉ? በየት በኩል ነው መጽሐፉን ቅጂ እጃቸው ማስገባት የሚችሉት? መጽሐፉን ለመግዛት የሚፈልጉ ሰዎች ስልክ ሰጣለሁ። ከኔ ጋር ኮንታክት ቢያደርጉኝ ያንን መጽሐፍ እንዴት አድርገው ማግኘት እንዳለባቸው ላመላክታቸው እችላለሁ ማለት ነው። አድራሻዬ ዌብሳይቴን ሁሉ መስጠት እችላለሁ ማለት ስልክ ቁጥሬ ዜሮ ፎር ቱቱ ትሪ ፋይቭ ዋን ዋን ቱ ፋይቭ ነው። ኢሜይል አድራሻዬ ደግሞ ወርኩ ደብሊዩ ኦ አር ኬ ዩ ሴት ኤስ ኢ ቲ ዋን ዋን አት ጂሜል ዶት ኮም በዚህ ሊገናኙኝ ይችላሉ ማለት ነው። ከማጨው እስከ ሲድኒ ያሰው ኔነኝ መጽሐፍ ደራሲ ስጦታው በፈቃዱ ስለ ቃለ ምልልሱ